CBS radio yeah, ቀዳሚ ጃንዋሪ 25 ለትራንስፖርት አመቺ እንዲሆን ኢሰንደን ትሬን ስቴሽን ፊት ለፊት የሚገኙ አዳራሽ የተዘጋጀው የናቲማን የሙዚቃ ዝግጅት ላይ ድንቅ ስራቸውን ለማቅረብ ናቲማንና የሙዚቃ መሳሪያ ተጫዋች ጓደኞቹ በየቀኑ ያለመሰልቸት ልምምድ ያደርጋሉ። ሁለተኛ አልበሙን ከሰራ በኋላ ላለፉት ሶስት ዓመታት አውስትራሊያ ውስጥ ኮንሰርት ሰርቶ የማያውቀው ናቲ በቀዳሚው ዝግጅት ላይ ታዳሚውን ለማዝናናት ቀኑን በናፍቆት እየጠበቀ ነው። ዘፈኖቹን በጥናት ክፍል ውስጥ ድምጽ ከሙዚቃ መሳሪያ ዋህደው የሚጫወቱት ስምንቱ ሙዚቀኞችና ናቲን ለሚመለከታቸው ከስሜታቸው የሚነበበው በኮንሰርቱ የመጣውን ሰው ለማዝናናት ያላቸውን ጉጉት መረዳት ይቻላል። ዜማና ግጥም ደራሲ፣ የሙዚቃ አቀናባሪ፣ የሙዚቃ መሣሪያዎች ተጫዋች፣ ድምፃዊ ናቲማን የሙዚቃ ዓለምን የተቀላቀለው ዩኒቨርሲቲ ትምህርት አቋርጦ የመጀመሪያ ዓመት ተማሪ ሳለ ነው። ናቲማን የሙዚቃ ችሎታውን ማሳየት የጀመረው የሌሎች ሙዚቀኞች ስራዎችን በመስራት ካሟሸ በኋላ የራሱን ሙዚቃዎች መስራት የጀመረ ሲሆን ብዙዎቹ በስራዎቹ የሚወዱት የራሱን አዲስ ነገር ይዞ የመጣ ድምፃዊ ነው በማለት በአድናቆት ይናገሩለታል። በሙዚቃ ስራው ከሀገሩ ኢትዮጵያ አንስቶ ዓለምን ዞሯል። የሀገረሰቡ የሙዚቃ ስልቶችን ከውጭ ሀገር ሙዚቃ ቅኝቶች ጋር አጣጥሞ መጫወት፣ መድረክ ላይ ሲወጣ ያለው ብቃት ብዙዎች የሚያስገርም ነው ይሉታል። ኤስቢኤስ የቀዳሚውን ኮንሰርት በተመለከተ ድምፃዊ ናቲማንን ከሙዚቀኞች መካከል ሰለሞንና ዘላለምን አነጋግሯቸዋል። ጤና ይስጥልኝ። የስቢ አድማጮች በጠቅላላ እንደምን አላችሁ? ድምፃዊ ናቲ ማን ነኝ እናንተ እንደምትጠሩኝ። ወይም ናትና ላይ ያለው በመጪው ቅዳሜ ቆንጆ የሙዚቃ ዝግጅት አዘጋጅተንላችኋል። እኔም አለው ከኔ ጋር ደግሞ የተለያዩ የሙዚቃ መሳሪያ ተጫዋቾች አሉ ወደ ስምንት የሚጠጉ ቆንጆ ዝግጅት አዘጋጅተናል። በምሽቱ ያው ለየት ያለ ነገር አቀርባለሁ ብዬ አስባለሁኝ። እስከዛሬ እናንተ ካያችሁኝ በተለየ መልኩ በላይትም በሳውንድ ሲስተምም በአጠቃላይ በብዙ ነገር ረጅምም ሰዓት እንጫወታለን ብዬ አስባለሁ። ከምሽቱ በኢትዮጵያ አቆጣጠር ከሶስት ሰዓት እስከ ለሊቱ ዘጠኝ ሰዓት ማለት ነው፣ ወይም በዚህ ሀገር ደግሞ ከናይን ፒኤም እስከ ትሪ ኤኤም ድረስ ቆንጆ ጊዜ አብረን እናሳልፋለን። ሁላችሁም እንድትገኙ ጥሬን አስተላልፋለሁ። በዚህ አጋጣሚ በተለይ ደግሞ ከሁለተኛ አልበም የተቀባይነት በኋላ ቆይቼ ነው አውስትራሊያ ያረኩት። በተለያዩ አጋጣሚዎች እና ይሄን ስለ ሾው መስጠት የምንችለው መረጃ ዘላለም ንጋቱ ይባላለሁ። ድራመር ነኝ። የናቲማን ኮንሰርት በ25 ቅዳሜ ዕለት በኢሰንደን እንጫዋታለ እና በዛም በቂውን ልምምድና ዝግጅት እያደረግን ያለ ነው። ወደ ስምንት የሚጠጉ የሙዚቃ መሳሪያ ተጫዋቾች አሉ። ቦታውን በጣም አሪፍ ነው፣ ፓርኪንግ ማለት ነው። ናቲም ሁለተኛ አልበሙን ካወጣ በኋላ የኛው የመጀመሪያ ኮንሰርት ነው የሚሆነው። ለአውስትራሊያ ሜልበርን ዓለም ሲዞር ነበር እዚህ የተሰራ ኮንሰርት አልነበረም። ይሄ መጀመሪያው ነው የሚሆነው። ከዚህ በኋላም የሚኖሩ ቱሮች አሉ። ወደ ፐርዝም፣ ወደ አሪላይድም፣ ወደ ብሪዝበንም የታሰቡ ስራዎች አሉ። ከሁሉ ቀድሞ ግን ሜልበርን መስራት አለብን ብለን ተዘጋጅተናል። እንግዲህ ከእግዚአብሔር ጋር እናንተ ትገኙልን፣ አሪፍ ጊዜ እናሳልፋለን ብለን እናስባለን። የሰለሞን ሱሳይ ይባላለው የሳክሶን ተጫዋች ነኝ። ቅዳሜ ለምናደርገው የናቲማን ኮንሰርት ብዙ እየተዘጋጀ ነው። ናቲማን ሁለተኛው አልበሙን በመላው ዓለም ኤሮፓ፣ አሜሪካ፣ ካናዳ የተለያዩ ቦታዎች ሲያዘጋጅ እዚህ አልሰራም እና የመጀመሪያው ነው። በሁለተኛው አልበሙ ጥሩ አርገን ተዘጋጅተናል። መጣችሁ አብራችሁ እንድትታደሙ እንጠይቃለን። በሀገር ቤትና በባህር ማዶ የሚገኙ የናቲማን የሙያ ባልደረቦች ኮንሰርቱ ስኬታማ እንደሚሆን የሚገልጹ መልእክቶች ያስተላለፉ ሲሆን በትዊተር፣ ፌስቡክ እና ሌሎች ማህበራዊ ሚዲያዎች የናቲን ሙዚቃ ኮንሰርት የሚገልጹ ምስሎች ብዙዎች ሲጋሩት ለኮንሰርቱ ያላቸውን ጉጉት ሲገልጹ ተመልክተናል። ከኤስቢኤስ ሬዲዮ ኤልያስ ጉዲሳ፣ ቪክቶሪያ አውስትራሊያ። እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር።